በመጀመሪያም አርዕስተ ዜና በምስራቅ ኢትዮጵያ ለተራቡ ሰዎች የሚሆን የእርዳታ እህል የጫኑ ከባድ ተሽከርካሪዎች በጎርፍ የተነሳ እርዳታውን ሳያደርሱ ለመመለስ መገደዳቸው ተገለጠ። ከበርካታ አስርት ዓመታት ወዲህ እጅግ የከፋው እንደሆነ በተነገረለት ድርቅ እጅግ ዘግይቶ የመጣው ዝናብ የምግብ እርዳታን እያስተጓጎለው ነው ተብሏል። በአዲስ አበባ ከተማ ሕዝብ በተሰበሰበባቸው ስፍራዎች ሲጋራ ማጤስ የሚከለክለው ሕግ ይፋ ሆነ። ሕጉን በአገሪቱ ተግባራዊ ስታደርግ አዲስ አበባ ሁለተኛዋ ከተማ ናት። ከዚህ ቀደም ሕጉ በመቀሌ ከተማ ተግባራዊ ሆኗል። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ቆንጨራና መጥረቢያ የታጠቁ ጥቃት አድራሾች ቢያንስ 16 ሰዎችን ጨፍጭፈው ገደሉ። የስፔኑ ሪያል ማድሪድ ለሻምፒዮንስ ሊግ ፍጻሜ ውድድር ለመድረስ ዛሬ ማታ ከእንግሊዙ ማንቸስተር ሲቲ ጋር በሜዳው የግማሽ ፍጻሜ ጨዋታ ያደርጋል። ዜናው በዝርዝር በምስራቅ ኢትዮጵያ ለተራቡ ሰዎች የሚሆን የእርዳታ እህል የጫኑ ከባድ ተሽከርካሪዎች በአካባቢው በደረሰው ጎርፍ የተነሳ ከነጭነታቸው ለመመለስ መገደዳቸው ተገለጠ። ከበርካታ አስርተ ዓመታት ወዲህ እጅግ የከፋው እንደሆነ በተነገረለት ድርቅ እጅግ ዘግይቶ የመጣው ዝናም የምግብ እርዳታን ማስተጓጎሉ ተጠቅሷል። በምስራቅ ኢትዮጵያ የሚገኙ ተረጂዎች ላለፉት ሳምንታት የምግብ እርዳታ እንዳልደረሰላቸው የፈረንሳይ ዜና አገልግሎት ዘግቧል። በኤልኒኖ የአየር መዛባት የተነሳ በኢትዮጵያ የተከሰተው ድርቅ 10.2 ሚሊዮን ግድም ሰዎች አስቸኳይ የምግብ እርዳታ እንዲያስፈልጋቸው ማስገደዱን የተባበሩት መንግሥታት ድርጅት አስታውቋል። በሲቲ ቀበሌ አነስተኛዋ የደሬላ መንደር የምግብ እርዳታ ለመቀበል ከሩቅ ስፍራዎች አቋርጦ የሚመጡ ተረጂዎች፣ የሞቱ ፍየሎቻቸውና ከብቶቻቸው መገርጣት የድርቁን አስከፊነት ማሳያ ነው ሲል የዜና አውታሩ ዘግቧል። በአዲስ አበባ ህዝብ በተሰበሰበባቸው ስፍራዎች ሲጋራ ማጤስ የሚከለክለው ህግ በከተማው ከንቲባ ይፋ መሆኑን የአገር ውስጥ የመገናኛ አውታሮችን ጠቅሶ የፈረንሳይ ዜና አገልግሎት ዘገበም። አዲሱ ህግ ህዝብ በሚሰበሰብባቸው እንደ መጠጥ ቤቶች፣ ቡና ቤቶች፣ ምግብ ቤቶች፣ ሐኪም ቤቶችና ስታዲየሞች ብሎም የባህላዊና ሃይማኖታዊ ስርዓቶች በሚከወንባቸው ስፍራዎች ሲጋራ ማጤስ ክልክል መሆኑን ይደነግጋል። በመንግሥት ቁጥጥር ስር እንደሚገኘው ፋና ሬዲዮ ከሆነ የሲጋራ ማስታወቂያ ክልክል ነው ሲልም የዜና አውታሩ አትቷል። የአዲስ አበባ ከተማ ከንቲባ በትንባው የተነሳ ሰዎች እየሞቱ ነው፣ ለበርካታ የጤና እክሎችም እየተጋለጡ ነው ሲሉ ተናግሯል። ህዝብ በተሰበሰበባቸው ስፍራዎች ሲጋራ ማጤስ የሚከለክለውን ህግ የተላለፈ ግለሰብ 200 ብር ይቀጣል ተብሏል። ህጻናት ሲጋራ እንዲገዙ የሚልኩ አወቂያዎች ደግሞ በ2500 ብር እንደሚቀጡ ተጠቅሷል። እንደ ጎርጎሪዮስ አጣጠር በ2014 በምክር ቤት የጸደቀውን ይህን ህግ በአገሪቱ ተግባራዊ ስታደርግ አዲስ አበባ ሁለተኛዋ ከተማ ናት። ከዚህ ቀደም ህጉ በመቀሌ ከተማ ተግባራዊ ሆኗል። የኬንያ ፖሊስ አባ ሰንጋን የመሳሰሉ በሽታዎችን የማስፋፋት የሽብር ጥቃት ሊሰነዝሮ የነበሩ ያላቸውን ሦስት ተጠርጣሪዎች በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ ራሱን እስላማዊ መንግሥት እያለ ከሚጠራው ቡድን ጋር ግንኙነት አላቸው ሲል ፖሊስ አስታውቋል። በቁጥጥር ስር የዋሉት ሁለት ሴቶችና አንድ ወንድ ከእስላማዊ መንግሥት ጋር ግንኙነት ያላቸው የምስራቅ አፍሪቃ የሽብር ቡድን አባላት መሆናቸውን የኬንያ ፖሊስ አዛዥ ጆሴፍ ቦኔት ተናግሯል። ፖሊስ የሽብር ጥቃት ለመሰንዘር አቅደው ነበር ያላቸው ተጠርጣሪዎች ኬንያ ውስጥ የሽብር ህዋስ በማቋቋም ሊቢያና ሶሪያ የሚገኙ ቡድናትን የሚቀላቅሉ አባላትን ከዩኒቨርሲቲዎች ለመመልመል አልመው ነበር ብሏል። ከከሸፈው ዕቅድ ጋር በተያያዘ ማኩዌኒ ክፍለ ከተማ ወቴ ሰፈር ውስጥ በሚገኝ ሐኪም ቤት የሕክምና ሰልጣኝ የነበሩ ሞሐመድ አብዲያል የተባሉ ተጠርጣሪ የ30 ቀናት ምርመራ እንዲደረግባቸው በቁጥጥር ሥር ውለዋል። የሱማሊያው አሸባብ ታጣቂ ቡድን ከዚህ ቀደም በመቶዎች የሚቆጠሩ ኬንያውያን ወጣቶችን ለሽብር ጥቃት በመመልመል ይታወቃል። ባለፈው የጎርጎሪዮስ ዓመት ኬንያ ጋሪሳ ዩኒቨርሲቲ ውስጥ ለደረሰው 148 ሰዎች ለተገደሉበት ጥቃት የሽብር ቡድኑ ወጣቶችን ተጠቅሞ ነበር። ይህ ዶች ቬሌ ሬዲዮ ነው። ቆንጨራና መጥረቢያ የታጠቁ ጥቃት አድራሾች የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ቢያንስ 16 ሰዎችን ጨፍጭፈው መግደላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለሥልጣናት ዛሬ አስታወቁ። ጥቃቱን ያደረሰው አንድ የኡጋንዳ ማጺ ቡድን መሆኑም ተዘግቧል። በጥቃቱ ከተገደሉት ሰዎች መካከል አምስቱ ሴቶች፣ አራቱ ህፃናትና ሰባቱ አዋቂ ወንዶች መሆናቸው ተገልጧል። ሰዎቹ የተገደሉት አንድም በቆንጨራ ተጨቅጭቀው አሊያም በመጥረቢያ ተጨፍጭፈው ነው ሲል የሰላም የዲሞክራሲና የሰብአዊ መብቶች ድጋፍ ሰጪ ማዕከል ሴፓዶ የተሰኘው ተቋም ገልጧል። መነሻቸው ከኡጋንዳ የሆነው የዲሞክራሲ ኃይላት ውህደት በእንግሊዝኛው ምጻሩ ኤዲኤፍ የተሰኘው ቡድን አማጽያን ከቤኒ ከተማ በስተ ሰሜን የምትገኘው የባውንጋሱ ሉና መንደርን ማጥቃታቸው ተዘግቧል። በምስራቃዊ ኮንጎ በርካታ አማጽያን ይንቀሳቀሳሉ። ዋነኛ ዓላማቸውም በግዛቱ የሚገኘው የወርቅ አሊያም የኮባልት ክምችትን በቁጥጥር ስራ ውሎ መዝረፍ እንደሆነ ይነገራል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚወዳደሩትን እጩች ለመለየት በተጀመረው ምርጫ የሪፐብሊካን ፓርቲ ትናንት በኢንዲያና ፌዴራላዊ ግዛት ባደረገው ፉክክር ቢሊዮነሩ ዶናልድ ትራምፕ አሸነፉ። በዚሁ ምርጫ የተሸነፉትና የጠበቁትን ውጤት ያላገኙት ዋነኛ ተፎካካሪያቸው የቴክሳስ ፌዴራላዊ ግዛት እንደራሴ ቴድ ክሩዝ በእጩነት የመመረጣቸው እድል በመጥበቡ የተነሳ ከውድድሩ መውጣታቸውን አስታውቋል። ቴድ ክሩዝ በኢንዲያናው ምርጫ አለማሸነፋቸው በጊዜ ከውድድሩ እንዲወጡ እንዳስወሰናቸው ለደጋፊዎቻቸው ተናግሯል። ከመጀመሪያው አንስቶ ወደ ድል ጎዳና የሚያሻግር ተጨባጭ መንገድ እስከ ተገኘ ድረስ እቀጥላለሁ ብዬ ነበር። ዛሬ ማታ ግን ያ መንገድ መዘጋቱ ግልጽ ነው የሚመስለው። ይህን በማለቴ አዝናለሁ። የማክሰኞው የኢንዲያና የምርጫ ድልድል ዶናልድ ትራምፕ ሪፐብሊካን ፓርቲያቸውን ወክለው ወደ ዋይት ሀውስ ለሚያደርጉት እንቅስቃሴ መንገድ ጠራጊ መሆኑ ተጠቅሷል። በእርግጥ ዶናልድ ትራምፕ የሪፐብሊካን ፓርቲ እጩ ሆነው ለመመረጥ የፓርቲያቸው ድጋፍ ያስፈልጋቸዋል። እርግጥ አንዳንድ የፓርቲው አባላት ለዶናልድ ትራምፕ ድጋፍ ላለመስጠት የደረሱትን ውሳኔ አሁንም እንዳጸኑ ይገኛሉ። ትራምፕ ግን አሁን የቀሯቸው የዴሞክራቲክ ፓርቲ ነጭ ወክለው ለፕሬዝዳንታዊ ምርጫ የመወዳደር እድላቸው ከፍተኛ ነው የሚባሉትን ሂላሪ ክሊንተንን ማሸነፍ ብቻ እንደሆነ ተናግሯል። ሂላሪ ክሊንተንን እናሳድዳለን። ታላቅ ፕሬዝደንት አይሆኑም። ጥሩ ፕሬዝደንት አይሆኑም ደካማ ፕሬዝደንት ነው የሚሆኑት። በዲሞክራቶቹ ፓርቲ የኢንዲያና ፉክክር ሂላሪ ክሊንተን በቬርሞንቱ ሴናተር በርኒ ሳንደርስ ተሸንፏል። በመጨረሻም የስፖርት ዜና ለሻምፒዮንስ ሊግ ፍጻሜ ውድድር ለመድረስ ዛሬ ማታ የስፔኑ ሪያል ማድሪድ ከእንግሊዙ ማንቸስተር ሲቲ ጋር በሜዳው የግማሽ ፍጻሜ ጨዋታ ያደርጋል። ትናንት ምሽት የጀርመኑ ባየር ሚንሽን የስፔኑ አትሌቲኮ ማድሪድን ሁለት ለአንድ ቢያሸንፍም ከውድድሩ ወጥቷል። አትሌቲኮ ማድሪድ ከሜዳ ውጪ ባገባ በሚለው ሕግ ወደ ፍጻሜው ማለፍ ችሏል። በመጀመሪያው ዙር ግጥሚያ ባየር ሚንሽን ስፔን ውስጥ የተሸነፈው አንድ ለዜሮ ነበር። ትናንት የፈርናንዶ ቶሬዝን የፍጹም ቅጣት ምትያዳ ነው። የጀርመን ብሔራዊ ቡድን ተሰላፊው የባየር ሚንሽኑ ግብ ጠባቂ ማኑኤል ኖዌር ጉዟቸው መቀጨቱ እንዳሳዘነው ተናግሯል። ከእንደዚህ አይነት ጨዋታ በኋላ መሸነፋችን ለሁላችንም ግራ ነው የገባል። ሰባ አምስት ደቂቃ ሙሉ አትሌቲኮችን ድንቅ ጨዋታ ነው ያሳየ ናቸው ዛሬ በውድድሩ በእርግጥም ድንቅ ጨዋታ ነው ያሳየ ናቸው። ጉዟችን እዚህ ጋር መቋጨቱ እጅግ መራራ ነው። የፍጹም ቅጣት ምት አግኝቶ በአትሌቲኮ ግብ ጠባቂ የተመለሰበት ቶማስ ሚውለር በበኩሉ ቡድናቸው ድንቅ ጨዋታ እንዳሳየ፣ በመጠነኛ ስህተት ከውድድር መውጣታቸው እንዳሳዘነው ተናግሯል። በተለይ የሰዓታት ፍጹም ቅጣት ምት እንዳስቆጨው ገልጧል። ባያሚንሽን ባለፉት ሦስት ዓመታት ለግማሽ ፍጻሜ ደርሶ ከውድድር የወጣው በስፔን ቡድኖች ነው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼቬሌ ሬዲዮ ስርጭት ነው። አድማጮች፣ ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። በምስራቅ ኢትዮጵያ ለተራቡ ሰዎች የሚሆን የእርዳታ ህል የጫኑ ከባድ ተሽከርካሪዎች በጎርፍ የተነሳ እርዳታውን ሳያደርሱ ለመመለስ መገደዳቸው ተገለጠ። ከበርካታ አስርተ ዓመታት ወዲህ እጅግ የከፋው እንደሆነ በተነገረለት ድርቅ እጅግ ዘግይቶ የመጣው ዝናም የምግብ እርዳታን እያስተጓጉለው ነው ተብሏል። በአዲስ አበባ ከተማ ህዝብ በተሰበሰበባቸው ስፍራዎች ሲጋራ ማጤስ የሚከለክለው ህግ ይፋ ሆነ። ሕጉን በአገሪቱ ተግባራዊ ስታደርግ አዲስ አበባ ሁለተኛዋ ከተማ ናት። ከዚህ ቀደም ሕጉ በመቀሌ ከተማ ተግባራዊ ሆኗል። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ቆንጨራና መጥረቢያ የታጠቁ ጥቃት አድራሾች ቢያንስ 16 ሰዎችን ጨፍጭፈው ገደሉ። የስፔኑ ሪያል ማድሪድ ለሻምፒዮንስ ሊግ ፍጻሜ ውድድር ለመድረስ ዛሬ ማታ ከእንግሊዙ ማንቸስተር ሲቲ ጋር በሜዳው የግማሽ ፍጻሜ ጨዋታ ያደርጋል። የዕለቱ ዜና በዚሁ አበቃ።